የልዩነቱ ምክንያት እንደ ወዳጅነቱ ሁሉ ውስብስብ ነው። ጥቅም መጠላለፍና ሴራ፣ የተደበቀ ንቀትና ጥላቻ ከውስጥ የሚገፋው ብዙ ነው። አደባባይ የወጣው ግን ከሶስት አይበልጥም። ቱርክ ገሚስ አለምን እያስከበረ ፈርጣማ ክንዷ በዛለበት በ20ኛው መቶ ክፍለ ዘመን መጀመሪያ ባርመኖች ላይ አድርሰዋለች የሚባለውን በደል የጀርመን ምክር ቤት ዘር ማጥፋት ብሎ መፈረጁ ቀዳሚው ነው። የፕሬዚደንት ረጀብ ጠየብ ኤርዶሃንን መንግስት በኃይል ለማስወገድ አሲረዋል ለሚባሉ 450 የቱርክ የቀድሞ ወታደሮች ዲፕሎማቶችና ጠበቆች ጀርመን ከለላ መስጠቷም ሁለተኛው። ቱርክና ምዕራባውያን አሸባሪ በሚሉት በኩርድ ሰራተኞች ፓርቲ ፔካካ እንደ ኩርድኛው ላይ የጀርመን መንግስት ጠንካራ እርምጃ አልወሰደም የሚለው ወቀሳ ያሰልሳል። ለቱርክ የአውሮፓ ህብረት አባልነት ጥያቄ ጀርመኖች ጀርባቸውን መስጠታቸው የቱርክ ባለስልጣናት ጀርመን ለሚኖሩ ቱርካውያን የሚያደርጉትን የምርጫ ቅስቀሳ የጀርመን ሹማምንት በሰበብ አስባቡ ማደነቃቀፋቸው የጀርመን መገናኛ ዘዴዎች ፌዝ፣ ዘለፋና የሰብአዊ መብት ጥሰት ወቀሳ መሰንዘራቸው አንካራዎችን እስከ ተራ ስድብ ለደረሰ አጸፋ ሳይገፋፋ አልቀረም። አንካራዎች ከአንዴም ሁለቴም የጀርመን መሪዎችን ተሳደቡ። የጀርመንና የቱርክ ጥምር ዜግነት ያለውን ጋዜጠኛም አሰሩ። ውጭ ጉዳይ ሚኒስትር ሜቭሉት ካቮሶግሉ ትናንት እንዳሉት ግን ጋዜጠኛ ዴኒስ ዩቼል የታሰረው ጋዜጠኛ በመሆኑ አይደለም። ምክንያቱን ጀርመንም በትክክል ታውቀዋለች። ዴኒስ ዩቼል የታሰረው በጋዜጠኝነት ስራው አይደለም፣ በአሸባሪነት ተጠርጥሮ ነው። አሸባሪነት ለእኛ በጣም ጥንቃቄ የሚጠይቅ ጉዳይ ነው። ቱርኮች የስደተኞች ጉዳይ ውልን ለመሰረዝ ዝተውም ነበረ። አልበቃቸውም። የጀርመን ምክር ቤት እንደራሴዎች ኢንቸርሊክ ቱርክ የሰፈረውን የጀርመን ጦር እንዳይጎበኙ አገዱ። ጀርመኖች እገዳውን ለማስነሳት እንደማባበልም እንደማስፈራራትም እንደ ማስፈራራትም እንደ መደራደርም ሞክረው ነበረ። የቱርኮች መልስ ውጭ ጉዳይ ሚኒስትሩ ትናንት እንዳሉት ሳትሰጡ አንሰጥም አይነት ነው። ኮንያ የሚገኘውን የኔቶ አየር ኃይል ሰፈር እንዲጎበኙ ፈቅደናል። ከኮንያን ጀምር። ከዚያ በኋላ ሁኔታው ሲሻሻል፣ ወደ ነበረበት ሲመለስ፣ ሁለቱ ወገኖች ስንቀራረብ ኢንቸርሊክን መጎብኘት ይቻል ይሆናል። ግን በአንድ ወገን ብቻ አይሰራም ሁለቱም ወገን እንጂ። ጀርመኖች ጦራቸውን ከቱርክ ነቅለው ዮርዳኖስ ለማስፈር ወሰኑ። የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል ትናንት እንዳረጋገጡት ሁለቱ ወገኖች ላለመስማማት ተስማሙ የቱርኩ ባልደረባይ እንደገለጹልኝ ቱርክ በአሁኑ ወቅት እያንዳንዱ የጀርመን ምክር ቤት አባል ኢንቸርሊክን እንዲጎበኝ መፍቀድ አይቻላትም ምክንያቱ የውስጥ ፖለቲካ ነው በዚያ አዝናለሁ በተቃራኒው ግን እኛም በውስጥ ፖለቲካዊ ምክንያት ኢንቸርሊክ የሰፈሩት ወታደሮች ሌላ ስፍራ መስፈር ያለባቸው መሆኑን እንድትገነዘቡ እንፈልጋለን። ሶሪያ ያሸመቀው ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህጻሩ ብሎ የሚጠራውን ቡድን እንዲወጋ ጀርመን ኢንቸርሊክ ያሰፈረችው ጦር 260 አባላት አሉት።